አድማዮቻችን የዛሬው ከማህበረሰብ ለማህበረሰብ ዝግጅታችን ዋነኛ ትኩረቱ አውስትራሊያ ውስጥ በበጋው ወራት ውስጥ እየደረሰ ያለውን የደን ቃጠሎዎችን በሚመለከት ነው። ኢትዮጵያ ማህበረሰብ አባላት በመላው አውስትራሊያ የሚኖሩ ለዚህ ለደረሱት የደን ቃጠሎዎች አደጋ የበኩላቸውን ምን ማድረግ ይገባቸዋል የሚል የመናገሪያ አጀንዳ ይዘናል። የውይይቱ ተሳታፊዎች አቶ ተስፋዬ እንደሻው፣ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ አቶ ሀይለሉል ገብረ ገብረስላሴ የአፍሪካ ቲንክ ታንክ ሊቀመንበር አቶ አለማየሁ በዛብህ የቀድሞ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ጸሐፊ ናቸው። በቅድሚያ አቶ ተስፋዬ እንደ አውስትራሊያ ነዋሪነትና ዜግነቶ በዚህ በበጋ ወራት ውስጥ የደረሱት የደን ቃጠሎዎች ያደረሷቸውን ጉዳቶች አስመልክቶ በሕይወትም ሆነ በንብረት ላይ በግሎ በውስጡ ምን አይነት ስሜት ያሳድሯል? በጣም አመሰግናለሁ። እንደሚታወቀው በአውስትራሊያ ውስጥ ከዚህ በፊት ከቀረቡት ዜናዎች እንደሚታወቀው የአሁኑ ትንሽ ከፋ ያለ ነው። በብዙ ሴቶች ላይ እየተደረገ ነው። እጅግ የሚያሳዝን እና በውስጥ እንደ ፐርሰን በጣም የሚያስቆጭ ነው። ምክንያቱም በቦታው ሄደ እንድትሰራ ወይም እንድትገባበት የሚያደርግ ፊሊንግ ነው ያለው። ምክንያቱም እስከ ሀያ ስምንት ሰዎች ሞተዋል በጣም በብዙ ሺህ የሚቆጠሩ እስከ ስድስት ሺህ ቢልዲንጎች የወደሙበት ሁለት ሺህ በላይ ደግሞ ቤቶች የፈረሱበት ከአንድ ቢሊየን ድረስ እንስሳቶች የሞቱበት ነው እና በእውነት ልብ የሚነካ ነገር ነው። እንደ አውስትራሊያዊ ነዋሪ፣ እንደ ኢትዮጵያዊም እንዲህ አይነት ነገርን ስንመለከት ሁላችንም እናዝናለን እና እጅግ እጅግ የሚያሳዝን ነገር ነው። በብዙዎች ልብ ውስጥ የነበረ ነው። በጣም ነው ሀዘን የተሰማኝ። አቶ ሀይለ ሉልስ። በቅድሚያ አመሰግናለሁ። እኔም እንደዚሁ ይህንን ነገር የምመለከተው በጣም በቅርበት ነው። በቅርበት ነው ስል በዚህ ውስጥ የሚያልፉትን ሰዎች ስሜት እንዲሰማን በማድረግ ነው፣ በዜና መልኩ ሳይሆን። ምናልባት ትላንት ቤት የነበረን ሰዎች ዛሬ ሊቃጠልብን እና ሆምለስ ብንሆን ምንድን ነው ሊሰማን የሚችለው? ትላንት የነበረን ንብረት ወድሞ ዛሬ ምንም ሳይኖረን ሜዳ ላይ ብንጠለል ሊሰማን የሚችለው ስሜት ምንድን ነው? ያ አይነት ሁኔታ ነው በእነዚህ ገበሬዎች ወይም ደግሞ በገጠር ነዋሪዎች ላይ እየተከሰተ ያለው። ሀገሪቱንም በከፍተኛ ክራይሲስ ውስጥ እየከሰታት ነው ያለው። ቀላል ወጪና ገንዘብ አይደለም እየተከሰከሰ ያለው እና ይሄንን እኛ በውጪ የምንኖር በሀገር ውስጥ ውስጥ የምንኖር ኢትዮጵያውያን ልክ ከራሳችን አርቀን አይደለም መመልከት ያለብን። በራሳችን ቤተሰብ ውስጥ የተከሰተ ክራይሲስ መሆኑን ሲል ማድረግ አለብን ሊሰማን ይገባል። እንደዛ አይነት ስሜት ነው የተሰማኝ እና ቅድም ቁጥሩ ተጠቅሷል የማያቸው እነኚህ ትራጂክ የሆኑ ነገሮች በሙሉ እለት ተዕለት የምናያቸው እንኳንስ የሰው የእንስሳቱ ስቃይ። አንዷ ሴትዮ ምንድን ነው ያለቸው ያለችው በኢንተርቪው ስትደረግ ከቃጠሎ በኋላ አለች፣ የቃጠሎ ስሜት ብቻ ሳይሆን የተሰማኝ ቃጠሎ፣ እሳቱ ካለፈ በኋላ በቃጠሎ ተቃጥለው ነፍሳቸው ያልጠፋ የሚጮሁት እንስሳት ጩኸት ረበሸኝ ነው ያለችው። ያን ያህል ስሜት ሊሰማን ይገባል። እና እኔ በዛ ደረጃ ነው የአውስትራሊያን ቃጠሎ። በጣም ጥሩ ሀገር፣ በጣም መልካም ሀገር፣ ሁላችንም ያስተናገደች ቆንጆ ሀገር ናት አውስትራሊያ። እና ሀገራችን ናት። ሀገራችን ስለተነካች እጅግ በጣም ተሰምቶኛል፣ አዝኛለሁኝ። አቶ አለማየሁስ በደን ቃጠሎ ሰውም ሆነ በንብረት ላይ እንደዚሁም በእንስሳት ላይ የደረሳቸውን ጉዳቶች አስመልክቶ በእርሶ ውስጥ ስምን አይነት ስሜት ነው ያድረው? መጀመሪያ ካሳሁን ይህን ነገር ስላዘጋጀህ በጣም ከፍ ያለ ምስጋና አቀርባለሁ። ይህ ነገር መድረስ ያለበት በሙሉ በዚህ ሀገር ለምንኖር ኢትዮጵያኖች ጭምር ስለሆነ ይህን በማዘጋጀትህ በጣም በጣም በጣም ላመሰግንህ እወዳለን። ከዚህ በመቀጠል እንግዲህ በአውስትራሊያ ውስጥ እንደዚህ አይነት በሰመር አካባቢ የሚፈጠሩ የሳት ቃጠሎዎች አሉ ወደ ሀያ አምስት አመት እዚያ ሀገር ኖር ያለውኝ ከተፈጠሩት ይበልጥ የሚያደርገው ብዙ ነገሮች አሉ። አንደኛ በአጭር ጊዜ ውስጥ በጋውቅ እንደጀመረ የተፈጠረው ክስተት ነው። ሁለተኛ በሰው እና በንብረት ላይ እንደዚሁም በተፈጥሮ እንስሳ ላይ የተፈጠረው ሁኔታ ነው። ብዙ ሰዎች በአጭር ጊዜ ውስጥ የሌላውን ፕሮቴክት ለማድረግ ፋርፋይተር ህይወታቸውን አጥተዋል በተለያየ አካባቢ። ነገር እንግዲህ የሰውን ትኩረት ወደዚህ እንዲመጣ አድርጓል። እኛም እንደ ኢትዮጵያውያኖች በእነዚህ ሰዎች ላይ የተዘገበው ቁጥር አለ። እንደ ኢትዮጵያውያን እጃቸውን ዘርግተው ተቀብለውን ኢንትግሬት አድርገን በዚህ ሀገር በችግር ውስጥ መተን እዚህ ሀገር ከሚገባው በላይ ጥሩ ኑሮ እየኖርን እንዲህ አይነት ሁኔታ ሲፈጠር ደግሞ አዘንታችን እኛ በእነሱ ላይ እየተፈጠረው ድረስ እኛም ፓርት ኦፍ ኢት የእነሱ አካል እንደሆንን ተሰምቶን አቅማችን የፈቀደውን ያክል በእነዚህ ሰዎች ላይ በምንችለው ነገር ሁሉ እንድንሳተፍ እንዲያነሳሳን ያደረገ ነገር ነው። ስለዚህ አውስትራሊያንስ በእውነት በጣም በጣም በጎ ሰዎች ናቸው ከራሳቸው አልፎ ተርፎ ለሌሎች ሀገር እርዳታ የሚሰጡ ሰዎች ናቸው። አሁን ይህን አይነት ነገር ተፈጥሯዊ የሆነ ነገር ሲፈጠር እኛም ከጎናችኋለን፣ እኛም የጊዜ አካልን ብለን ለመነሳሳት የሚያመቸን ነገር ነው እና በእውነት በተለይ አውስትራሊያንስ ለእንስሳት ያላቸው ፍቅር ለተፈጥሯዊ ለሆኑ ነገሮች ያላቸው እንክብካቤ የተለየ ነው። ስለዚህ ያም እንኳኑ ያንን ሰቆቃ ያንን ችግር በዚህ በሳት ሲቃጠሉ እንዳይሰቃዩ እያሉ እነኛን የሚወዷቸውን እየተኮሱ ሁሉ የገደሉበት ሁኔታ ተፈጥሯል እና አሰቃቂነቱ ዛት ማች ነው። ስለዚህ ባለን ለዚህ ነገር እጅግ ከልባችን ተባባሪ ሆነን እንድንወጣ የሚያደርግ ነገር ስለሆነ በእውነት አዘንታችን በከፍተኛ ደረጃ ነው። ርል መግለጽ የምፈልገው አቶ ተስፋዬ በተለያዩ የመንገዶች አውስትራሊያውያን እጆቻቸውን እየዘረጉ ነው። በዚህ በደን ቃጥሎ ለደረሰው አደጋ መልሶ ማቋቋሚያ የሚውል መስሪያ ቤት ሰራተኞች በየመስሪያ ቤቶቻቸው ልገሳዎችን ያድርገዋል። እንደዚሁም የተለያዩ የማህበረሰብ አባላት የደረሰባትን አካባቢ ሄደው ውኃና ምግቦችን ከማቅረብ አጥሮችን ከማጥበቅ ጀምሮ የገንዘብ መዋጫዎችንም አዋተው ከመስጠት ደርሰዋል። በተለያዩ መንገዶች የሚነገሩት፣ በአሁኑ ወቅት ከምግብና ከአልባሳት ይልቅ ጥሬ ገንዘብ መለገሱ የተሻለ እንደሚሆን ለመልሶ ማቋቋሙ የተገለጸ ነው እና ኢትዮጵያ ማህበረሰብስ እንደ አንድ የአውስትራሊያ ማህበረሰብ አካልነቱ ምን ማድረግ አለበት ይላሉ? ሰዎች ጋር ፍላጎት አለ፣ ግን በምን መልኩ ነው ማዕከላዊ በሆነ ሁሉን አቀፍ በሆነ መንገድ ለእርዳታ እንዲደርስ ማድረግ ይገባዋል ብለው ያስባሉ። በጣም ጥሩ የሆነ ጥያቄ ነው። ሁላችንንም የሚመለከት ጉዳይ ስለሆነ እኛም ደግሞ እንደ ማህበረሰብ ይህንን ነገር ባለፉት ሁለት ሳምንታት ውስጥ በስልክ ከብዙ ማህበሮች ጋር ኢትዮጵያውያን የሆኑ ማህበሮች ጋር ተነጋግረን ትናንትና ጋሽ አለማየሁም ነበረ። ትልቅ ስብሰባ አድርገናል ከብዙ ማህበረሰቦች የመጡ ከኢትዮጵያ ኮሚኒቲ፣ ከኢትዮጵያ ባህልና ስፖርት ፌዴሬሽን፣ ከኢትዮጵያ ውመን ሳላን አሶሴሽን፣ ብሬቭ ሀርት ኢትዮጵያ፣ ሰላም ኢትዮጵያ ስፖርት ክለብ፣ ይድነቃቸው ከተክለ ሃይማኖት፣ ከሚካኤል፣ ከመድኃኒ ዓለም እና የፕሮቴስታንት ቤተክርስቲያን ከጋምቤላም ኮሚኒቲ ብዙዎች ደግሞ ወገና ስለነበረ መሳተፍ አልቻሉ። ተሰባስበን ይህንን ነገር አማክለን ከሁሉም ቦታ የምንችለውን ገንዘብ ሰብስበን የተለያዩ ነገሮችን ክሪኤት አድርገን ገንዘቡን ከእያንዳንደው ማህበረሰብ ውስጥ ተቀብለን ለሚመለከተው አካል ለማቅረብ ይህንን ነገር ያው ትላንትና በጥሩ ሁኔታ ስብሰባዎችን ጀምረናል። እንግዲህ በሚመጡት ሁለት ሳምንታት ውስጥ ወይም ሶስት ሳምንታት ውስጥ ነገሮቹን አዋቅረን እና አጠናክረን ጥሩ የሆነ ነገር ደጉመን ኢትዮጵያዊነታችንን ሊያሳይ የሚችል ስዕል እናደርጋለን ብዬ ይፋ አደርጋለሁ። አቶ ኃይለ ሉልስ ከሀዘኔታና በጎ ከመመኘት ባሻገር የኢትዮጵያ ማህበረሰብ እንደ አንድ የአውስትራሊያ ማህበረሰብ አካል ምን ማድረግ ይኖርበታል? በእርዳታ ለመሳተፍ ያንንስ፣ በምን መልኩ ነው የተማክል አድርጎ ሁሉን አቀፍ በሆነ መልኩ ማስተባበር የሚቻለው ይላሉ። ቅድም በመግቢያ እንዳነሳሁት በመጀመሪያ ሁልጊዜ አሁን እርዳታ ብለን ስናስብ ራሳችንን ለመርዳት ነው። አሁን ነገሩን ከኛ ማራቅ የለብንም። ራሳችንን ለመርዳት ነው። እኛ አውስትራሊያውያን ሆነ ልጆቻችን አውስትራሊያ ሆነ የዚህ አካል ናቸው እና እኛን የተጎዳ ነው። በእሳት አደጋው ሌሎችን ለመርዳት ሳይሆን እኛን የተጎዳ ነው። የምናዋጣውም ራሳችንን ለመርዳት ነው። በዚህ አይነት አስተሳሰብን አሁን እንሄድ ያለብን እና በዚህ አንጻር ስንመለከተው እዚህ አውስትራሊያ ውስጥ የሚኖሩ የተለያዩ ማህበረሰቦች የተለያየ አስተዋጽኦ እያደረጉ ነው። አፍሪካውያንም ጠቅለል ባለመልኩ አፍሪካን አውስትራሊያንስ የተለያየ አስተዋጽኦን እያደረጉ ነው። ለምሳሌ በቀጥታ እርዳታን አስመልክቶ እኛ አሁን በአፍሪካ ቲንክ ታንክም የተወሰነ ገንዘብ ለእንትን ሰጥተናል፣ አውስትራሊያን ቀይ መስቀል። በግለሰብም ደረጃ ብዙ ያደረግናቸው ነገሮች ይኖራሉላችንም እንደ ዶኔት አድርገናል። ነገር ግን ሌሎች ደግሞ እንደገና ከዛ ውረድ ብለን ደግሞ በተለያዩ ማህበረሰቦች እዚህ ኢትዮጵያውያን በሰፋት ያሉበት ሀገር ነው አውስትራሊያ እንደ ሀገር እጇን ዘርግታ አፍሪካውያንን ሁሉ ስትቀበል ኢትዮጵያውያኖችን እንደውም መጀመሪያ አካባቢ ከተቀበለቻቸው ሪፊጆች ኢትዮጵያውያን ናቸው የመጀመሪያዎቹ። ተቀብላ አስተናግዳለች። ስለዚህ እነዚህ ደግሞ ኢትዮጵያውያን ሁላችሁም ደግሞ ሁላችንም አውስትራሊያዊ ሆነን የሀገሪቷ ነዋሪዎች ሆነና ያለ ነው። ስለዚህ ለራሳችን ነው አሁን አስተዋጽኦ የምናደርገው ይህንን ማናቸውም ኢትዮጵያውያን የሆኑ የተለያየ እምነት ያላቸው የተለያየ ቋንቋ የሚናገሩ የተለያየ ብሔረሰብ ውስጥ የወጡ የተለያየ ኮሚኒቲ የመሰረቱ በማንኛውም መንገድ የሚጓዙ ሊሆኑ ይችላሉ። ግን በዚህ ነገር ይሄ ሁሉንም የሚያዋህድ ነው። ሁሉንም አንድ የሚያደርግ ነው። ሌሎች ህብረተሰቦች በሙሉ ለምሳሌ የህንዶችን በምሳሌነት ለመጥቀስ ያህል እዚህ ከካርላይን ስፕሪንግ ጎረቤት ካለው ከአንዱ ቤተ እምነታቸው ሀያ አምስት ሺህ ዶላር አዋጥተው ከፕሪሚየሩ ጋር ሆነው ለፕሪሚየሩ ቼክ አስረክበዋል። በፊት ለፊቱ ማለት ነው። ይህን በጋዜጣ ላይ ተመልክተናል። ሌሎችም ደግሞ እንደውም ምግብ ሰርተው እዛ ድረስ ሄደው ሲመግቡ ነበረ። ኢትዮጵያውያን በእርግጠኝነት ከተባበሩ ከዚህ በላይ ይሰራሉ። ፍላጎቱ ደግሞ ኢንዲቪዥዋል ደረጃ አለ። ሁሉም ሰው ፈቃደኛ ነው። ይሄንን በሶሻል ሚዲያ ብዙዎቻችን ጽፈን አይተነዋል። ምን አይነት መልስ እንዳለ ከህብረተሰቡ ቅን ህዝብ ነው ያለው፣ ግን ማስተባበር ያስፈልጋል። ይህን ለማስተባበር ቀደም ብሎ ወንድሜ ከኢትዮጵያ ኮሚኒቲን ሰብሳቢ እንደተናገረው እያንዳንዱን ህብረተሰብ ማነጋገርና እነዚህ በሙሉ ቶሎ መልስ የሚሰጡበትንና ኮንትሪቢዩት የሚያደርጉበትንና እርዳታ የሚደረግበትን መንገድ በኢትዮጵያ ስብ መደረግ አለበት። ግን ይህን ሲደረግ ሁሉም መጠየቅ አለበት። ይሄ አንዱ ኢትዮጵያዊ ኮንትሪቢዩት እያደረገ ሌላው ኢትዮጵያዊ ዝም ይልበት ሳይሆን ሁላችንንም የሚመለከት ሁሉንም አውስትራሊያዊ የሚነካካ ነገር ስለሆነ አንዱ ከአንዱ ሳይበልጥ ሌላው ከአንዱ ሳያንስ ሁሉም በአስቸኳይ እርዳታ አድርጎ ጊዜው ሳያልፍ። ጊዜ ደግሞ ሁል ጊዜ ኢምፖርታንት ነው። ነገሮች ካለፉ በኋላ ከተረሱ በኋላ ይዘን መምጣት የለብንም። ሁል ጊዜ ብረትን እንደ ጋለ ነው ማጣመም እንደሚባለው ሁሉ በጋለበት ሰዓት፣ አሁን ትልቅ ኢሹ በሆነበት ሰዓት ላይ ተሰባስቦ አንድ ነገር በአስቸኳይ አድርጎ ያን ነገር ማስፈጸም ያስፈልጋል። እርግጠኛ ነኝ ብዙዎች በየኮሚኒቲያቸው በግላቸው በየቤተ እምነታቸው እየተወያዩበት ነው ያሉት። Y en el deckmo. ለፍሬ ማብቃት አፋጣኝ በሆነ መንገድ የተጀመረ ነገር ካለ እንዲቀጥል፣ ያልተሰራ ስራ ካለ እንዲሰራ፣ ወይም ኦረድ እየተሰበሰበ ያለ ነገር ካለ ያን በማጠናከር እንዲፈጸም ማድረግ ያስፈልጋል ብዬ አምናለሁ። ቶሎ ማየው አሁን አቶ ተስፋዬም ሆነ በአቶ ሀይለሉል የተነሱ ሀሳቦች አሉ። ከዛ አኳየ አንድ ወቅታዊነቱን የጠበቀ መሆን እንደሚገባው ጊዜ ካለፈ በኋላ በጋ ወጥቶ ክረምት ላይ ሳይሆን ከወዲሁ በቶሎ እንዲደርስ ለማድረግ ሁለት በተለያየ መስኩ በቤተ ክርስቲያናት ወይም በቤተ መስጊዶች እንደዚሁም በተለያዩ በግለሰብ ደረጃዎች ተበታትኖ በየቦታ በየፊናው ከሚሄድ እርዳታው ወደ አንድ የተማከለ አስተባባሪ ኮሚቴን ቋቁሞ በኢትዮጵያ ማህበረሰብ ስም ለማድረስ ከጊዜና ከማዕከላዊነት አኳያ ምን መደረግ አለበት ይላሉ? መቼስ መጀመር አለበት? መልካም ነው። ካሳን አመሰግናለሁ። ከሀይለሉ ልና የኢትዮጵያን ኮሚኒቲ ፕሬዚደንት በደንብ አድርገው አስቀምጠውታል። ግን በዚህ ላይ ልጨምር የምችለው ትናንትና ደረገ ስብሰባ አለ፣ እንደተገለጠው እና ምንድን ነው ይሄ ችግር ሁላችንም የሚነካ ነው። ሀይለ እንዳለው የራሳችን ችግር ነው። የራሳችን ችግር እስኮን ኢንዳይሬክት ዳይሬክት በተለያየ አጋጣሚ ሁላችንም የሚያሳተፍ ወይም የሚነካ ችግር ነው። ስለዚህ ያለውን ሰው ሰቆቃ አሁን በእንደዚህ አይነት መልኩ እንዲ ነው ማለት በጣም ይከብዳል። በጣም አስቸጋሪ ሁኔታ ነው የተፈጠረው። ስለዚህ እንዴት ነው የምንቀጥለው? በትናንትናው ስብሰባ ላይ ይህንም በጎ ድርጊት ለማድረግ በሁሉም የእምነት ተቋማቶች በተለያዩ ኮሚኒቲዎች የኢትዮጵያ ማህበር ብቻ ሳይሆን በኦሮሚያን ኮሚኒቲ በኢትዮጵያ ማህበረሰብ ስም የሚጠቃለል በሀደሪያን ኮሚኒቲ በጋምቤላያን ኮሚኒቲ ፕሬዚዳንቱ ቅድም እንደገለጹት የተለያዩ ድርጅቶች የሚንቀሳቀሱ ድርጅቶች ሁሉም በስራቸው ያለውን ህዝብ ሙቭ ለማድረግ የሚያስችል ስብሰባ ተደርጓል። ትናንትና በዚያ ሁኔታ ላይ ተነጋግረናል። ይሄ ነገር እንዴት ነው የሚቀጥለው? በየአካባቢያቸው በመሰብሰብ ላይ ያሉ ሰዎች አሉ። በእምነት ተቋማትም እንደዚሁ እየተሰበሰበ ነው። እነዚህን ነገሮች በተለያዩ ኮሚኒቲም የሚሰበሰብ ነገር ይኖራል። እንዴት አድርገን ነው በአንድ አምብሬላ ውስጥ ልናስቀምጥ የምንችለው? ይህ ሶቆቃ አሁን ብቻ ተጀምሮ የሚያልቅ አይደለም። አሁን የዚህ የበጋውን ጊዜ ስናልፍ እንደገና ደግሞ የክረምት የፍለድ ጊዜ ይመጣል እና ጠንካራ የሆነ በእንደዚህ ሁላችንም ሊያሳትፍ የሚችል ኮሚቴ አቋቁመን ቀጣይነትን ቢኖረው የሚከፋ አይደለም። ስለዚህ አሁን ግን ላለን ሁኔታ አሁን ባለው ችግር ላይ በአስቸኳይ በቅጽበት ልንደርስ የሚያስችለን ሁኔታ በኮሚቴ መልክ እነዚህን ሁሉ ያሰባሰብ አድርገን ያለውን የተሰበሰበውን ገንዘብ በቋት በሚያስፈልገው ቦታ ላይ ለቪክቶሪያን ገቨመንት የእርዳታ ያቋቋሙት ነገር አለ። ያው ሀይለ ልውልም እንዳለው በቀጥታ ለቪክቶሪያን ገቨመንት የሚደርስ ከሆነ ወይም እነሱ ባቋቋሙት የቪክቶሪያን ቡሽ ፋየር አፒል ስትራቴጂ በዚያ በኩልም የሚደርስ ከሆነ በቀድሞ ዶፒቲ ፕሪሚየር የሚመራለ በዚያ ስትራቴጂውን በኋላ መነጋገር ይቻላል። አሁን ግን እነኝህን ነገሮች እንዴት አድርገን ነው የምናሰባስበው? ጠቀም ያለ ነገር ለዚህ ለተጎዱ ክፍሎች የሚደርስበት ሁኔታ እንዴት ነው? ቅጽበታዊ በሆነ መልኩ። ስለዚህ የእኔ ጥሪ አሁን ትናንትና በስብሰባ ላይ እንደተነጋገር ነው፣ በተለያየ ኮሚኒቲ፣ በተለያየ የእምነት ተቋማት በእስልምና በቢላል በተለያየ የስፖርት ኮሚቴዎች፣ በተለያየ የፕሮቴስታንት እምነት ተከታዮች፣ የኦርቶዶክስ እምነት ተከታዮች በተለያየ ቦታ ህዝቡ ተሰብስቦ በሚገኝበት ቦታ ላይ ሁሉ ያሉትን ተጠሪ ተጠሪ ሰዎች ኮሚቴ ፎርም አድርጎ ኦርጋናይዝድ አድርጎ ያንን የተሰበሰበውን ገንዘብ በፈለገው አይነት ስትራቴጂውን ቶሎ ቅጽበታዊ በሆነ መልኩ በአንድ ቋት ለሚያስፈልጋቸው ቦታ መውሰድ ነው። ከዚያ በኋላ እንደገና ይህ ነገር ደግሞ የሚቀጥሉት ድዛተሮች በተለይ ስትል አሁን የበጋውን ሁኔታ ስንመለከተው አርሊ ነው የጀመረው። ይሄ ፋየር አርሊ ነው የጀመረው። አሁን ፎርካስት የሚያደርጉት እንደውም ከዚህ የበለጠ ጠንከር ያለ ነገር ይመጣል የሚል ግምት ነው ያላቸው። ስለዚህ ይህንን ስቴብል በሆነ መልኩ እንዴት ነው መቀጠል የምንችለው የሚለውም በኋላ ያ ኮሚቴው ፎርም ተደርጎ መንቀሳቀስ ይቻላል። ስለዚህ አሁን ያለው ሁኔታ እነዚህን የተለያዩ ተቋማቶች የተለያዩ ቦች እንዴት አድርገን በጥቅሉ በኢትዮጵያ ማህበረሰብ ውስጥ አጠቃለን እርዳታችንን እናድርግ የሚል ነው። ቀጣይ የሆኑ ስብሰባዎች ያስፈልጋሉ። አሁን በቅርቡ የኢትዮጵያን ፕሬዚደንትም በዚህ ሁኔታ ላይ በከፍተኛ ደረጃ እየሰራ ነው ያለው። ኮሚኒቲውም እንግዲህ ያው መንቀሳቀስ የሚችለውን ነገር ያክል እያደረገ ነው። ሌሎቻችንም በግላችን መንቀሳቀስ የምንችል ሰዎች እንድንረዳቸው ችግሩ የሁላችንን ችግር ስለሆነ እንድንረዳቸው በችግሩ ላይ ተሳታፊ እንድንሆን አቅማችን የፈቀደውን ያክል እንድናደርግ ልገልጽ በዚሁ አጋጣሚ ልገልጽ ፈልጋለሁ። አመሰግናለሁ። ቶ ተስፋዬ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር እንደ አንድ ተቋም ወይም ድርጅት በማህበርነቱ ራሱን ችሎ ሌሎችን ከማስተባበሩና ና ከሌሎች መዋጮ ተባባሪ ሆኖ እንደ አንድ አካል ከመጠየቅ ባሻገር ራሱን ችሎ ከማህበሩ ካለችው የተወሰነች ሳንቲምም ቢሆን ቆርሶ ለመስጠት ዝግጁ ነው። በዛ መልክ ለማድረግ እሳቤ አላችሁ? አዎ ትላንትና በተነጋገርነው መሰረት አንደኛው አጀንዳ እሱ ነበር እና ያው ሁሉንም ኦርጋናይዜሽኖች የተጠሩበትን ምክንያት እሱ ነው። ስለዚህ ሁሉም በስብሰባው ላይ የነበሩት ቃል እንደገቡት መሰረት እያንዳንዱ አሶሴሽን ከእራሱ አሶሴሽን መስጠት የሚችለውን ተነጋግሮ በእጁ ላይ ይዞ እንዲመጣና ጅማሬው ከዛ እንደሚጀምር ተነጋግረን እና ቃል ገብተናል። ይህ ነገር ደግሞ እንደሚሆን ተስፋ እናድርጋለን። በቂ አይደለም መስራት ስላለብን ነው። አሁንም ተጠናክረን ይሄንን ነገሮች ብዙዎቹን ነገሮች ቀርጸን ገንዘብ የምንሰበስብበትን መንገድ የነደፍ ነው። በዚህ በስብሰባው ላይ በተጨማሪ ነገር ከተጠቀሱት ውስጥ ለመጥቀስ ይሄንን ነገር ዘላቂነት እንዲኖረው ይህ ማህበረሰቦች ሁሉም በአንድ ላይ ሆነው የህዝቡ አሽከርካሪ ጎማዎች እስከሆኑ ድረስ በእነሱ በስተጀርባ ያሉትን ማህበረሰቦች ሁሉ የሚያንቀሳቀስ አንድ የሆነ ዳይናሚክ ግሩፕ ዘላቂ ለሆነ ሁኔታ ለራሳችንም ችግር። እንዲያውም አንድ ወንድሜ ከተናገረው ነገር ውስጥ እኛ ማህበረሰቡ ውስጥ ሌላ ቡሽ ፋየር አለ፣ የወጣቶች ችግር አለ፣ ድራግና አልኮል አለ። በጣም ብዙ ነገሮች የተጠቀሱ አሉ። ስለዚህ ይህ የዘላቂነቱ ለእንደነዚህ አይነት ነገሮች እንዲሆን ነው። አንድ ነገር ከሆነ በኋላ ገንዘብ ይሰባሰብ ተብለን ቱ ሌት የሆነ ነገር ወይንም ደግሞ ሰርገኛ መጣ አይነት ስራ እንዳይሆን ኦዲዩ ዘላቂ ነገሮች እንዲቀጥሉ በዚህ አጋጣሚ ው ይሄንን ኦፖርቹኒቲዎች መጠቀም እንዳለብን ተገልጿል፣ ይሆናል ብዬ ነው ማምነው። ቶ አይልሉል እንደሚያውቁት በአሁኑ ወቅት ቀደም ሲል ተለያይቶ የነበሩ የቤተ እምነቶች በተለይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኩል ሁለቱ ሰነዱሶች ወደ አንድ መጥተው አቡነ ጴጥሮስ በኒው ዚላንድ እና አውስትራሊያ ሊቀ ጳጳስ ናቸው። በዛ ማዕከላዊነትን በጠበቀ መልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአንድ በኩል መጥቶ እንደዚሁም በፕሮቴስታንት ሆነ በእስልምና እምነት ተከታዮች ዘንድ ያሉት አንድ ላይ ሆነው የእምነት ቤቶቹ ከዚህም ከሌሎች የሲቪክ ማህበራት ነፈራ ጋር ከኢትዮጵያ ማህበረሰብ ማህበር ታክሎ አንድ ላይ ሆነው እንዲያደርጉ ምን መደረግ አለበት? ይሄን ሀሳቡን ከመሰንዘር ባሻገር ወደ ድርጊት መግባትና አንድ ማዕከላዊ የሆነ አስተባባሪ ኮሚቴ እንዴት ነው መቆሚያ ያለበት? እንግዲ በአጠቃላይ እኔ እንደምረዳው ቅድም እንዳነሳሁት ሁሉም አብያተ ክርስቲያናት ሁሉም ኢንዲቪዥዋልስ ሁሉም ኮሚኒቲዎች ያው ይሄን ነገር ያልሰማ አለ ብዬ አልገምትም። ያልተር የችግሩን ግራቪቲ ወይም የችግሩን አደገኛነት ያልተረዳ ያላወቀ በአውስትራሊያ ውስጥ ይኖራ ብሎ መገመት እጅግ በጣም አስቸጋሪ ነው። ሁሉም በዚህ ነገር ላይ እየተንቀሳቀሱ ይገኛሉ የሚል እምነትም ግምትም አለኝ። ለምን ሌላውን ሰው የማየው በራሴ አንጻር ስለሆነ እና ምናልባት ብዙ ሰዎች የበለጠ ኮንትሪቢት አድርገው ሊሆን ይችላል። ያላደረጉም ደግሞ ሊኖሩ ይችላሉ አጋጣሚውን በማጣት። ስለዚህ የእኛ ህብረተሰብ ማድረግ ያለበት ምንድነው? ያን ኦፖርቹኒቲውን መፍጠር ነው። እየተሰራ ያለ ነገር ደግሞ ካለ ኦረዲ ቀድሞ የሄደ ካለ ያ ቀድሞ የሄደውን አካል አሰባስቦ መደገፍ ነው። ለምን ስራውን እንዲያስፈጽም። አሁን ይሄ አንድ ነገር እዚህ ጋር በጣም ሃይላይትድ መሆን ያለበት ነገር አለ። ማን ወስዶ ሰጠ አስረከበ ሳይሆን ኢትዮጵያውያን በዚህ ነገር ተሳተፉ ወይስ አልተሳተፉ የሚለው ነገር ነው። በጣም ኢምፖርታንት የሆነው ኢትዮጵያን አውስትራሊያንስ የራሳችንን መሳተፍ ተሳትፏችንን ማሳደግ ነው ኢምፖርታንት የሆነው። ስለዚህ በዚህ አንጻር አሁን ብዙ ጊዜ ቻሌንጅ እየገጠመን ያለው እንደ ህብረተሰብ ቻሌንጅ እየገጠመን ያለው አንዳንድ ቦታ ላይ በምንሄድበት ጊዜ አይ እኔ እዚህ ያደለውኝም እኔ ከዚህ ነኝ ያለሁት ወይም ደግሞ እነ እከሌ አይወክሉኝም የሚል የወክልና ጥያቄ ነው ብዙ ጊዜ ነገሮችን የሚያጓትቱት። ስለዚህ እንደዚህ አይነት ነገሮች አስፈላጊ አይደሉም። አሁን በአሁኑ ሰዓት እሳት አደጋ ነው ያለው፣ ተጎጂ ህብረተሰብ አለ። ለዛ ተጎጂ ህብረተሰብ ደግሞ ኢትዮጵያውያን፣ ማናቸውም ኢትዮጵያውያን ለምሳሌ አንድ ኮሚኒቲ ማህበረሰብ የሆነ አሰባስቦ ስራውን ሰጥቶ ቀድሞኝ ሄዶ ከሆነ እኔ እንደገና እንደ አዲስ ነገሮችን ከመጀመር ይልቅ ያ ቀድሞኝ የሄደው ወይም ስራውን የጀመረው ቢሰራልኝ ቢያስፈጽምን ደስ ይለኛል። በሚቀጥለው ጊዜ ደግሞ እኔ በሌላ ጉዳይ ላይ ቀድሜ ልሄድ ይችላለሁ እና ኮኦፕሬሽንና ኮላቦሬሽን በጣም አስፈላጊ ነው በእንደዚያ ነገር ላይ እና የጊዜ ታይሚንግ ጉዳይ ነው። አሁን የምንሰራው በረጅም ጊዜ ታይም እቅድና ከሌሎች ነገሮች ጋር ቀላቅለን የምንሄድ ከሆነ ምናልባት ረዘም ያለ ጊዜ ሊወስድብን ይችላል። ይሄኛው በጣም ሾርት ሻርፕ የሆነ ነው። ለአንድ ፐርፐዝ ነው ያለው፣ ዳይሬክት ነው። ይችን ነገር የምናስፈጽምበትን መንገድ በእርግጠኝነት እያየሁ ያለሁት ከተለያዩ ቤተ እምነቶችም ይሁን ህብረተሰቦች ይሁን ግለሰቦች ይሁን ቀና አመለካከት ነው ያለው። ለምሳሌ በሶሻል ሚዲያ አንዳንድ ነገሮችን ለቅቄ ነበር ሰሞኑን፣ በግሌ ማለት ነው። በዛ ላይ ያየሁት ሪስፖንስ ከሁሉም አይነት ሰዎች ባክግራውንድ ኮኔክትድ የሆኑ ሰዎች በሙሉ ኤክስፕረስ ያደረጉት የነሱን ኢንተረስት ብቻ ሳይሆን የህብረተሰቡን ፍላጎትና ስሜት፣ ምን እናድርግ የሚል ጥያቄ ይጠየቁ ንገሩን፣ ምን እናድርግ አስተዋጽኦ ማድረግ እንችላለን፣ እንፈልጋለን፣ መሳተፍ እንፈልጋለን፣ ነገሩ እንዲንሄድ ነው ያሉ። ስለዚህ አሁን ሊደርሺፕ የሚያስፈልገው ምንድነው ይህንን ነገር ማቴሪያላይዝ ማድረግ ነው። ይህንን ነገር ወደ ፍጻሜ አድርጎ ማስፈጸም ነው። ስለዚህ እኔ በአጠቃላይ የማየው በሁሉም ቤተ እምነቶች፣ በሁሉም ኮሚኒቲዎች በኩል ነገሩ ይነገራቸው። አክቲቭሊ ሪስፖንድ የሚያደርጉ ሊኖሩ ይችላሉ፣ አክቲቭሊ ሪስፖንድ የማያደርጉም ሊኖሩ ይችላሉ። ይሄ የግለሰቦች ጉዳይና የህብረተሰብ ጉዳይ ነው። መልስ የሰጠውን ይዞ ወደፊት ስራውን ማስፈጸም ነው እንጂ በመቆየት እና በመዘግየት ወይም ደግሞ ሁሉም ካልተስማማ እያልን የምንሄድ ከሆነ በጣም ሎንግ ታይም ነው የሚወስደው። ስራ ላይ ፈጸም ይችላል። ስለዚህ ስራ ሁልጊዜ የሚፈጸመው በጥቂቶች በሚያደርጉት ቶሎ አክቲቭ በሆነ ስራ እንቅስቃሴ ነው። ግን ሁሉም እንዲደርሰው ሼር መደረግ፣ ሁሉንም መጠየቅ፣ ሁሉንም ማሳተፍ የሚፈጽመው ግን ወደፊት የመጣውን ይዞ ማስፈጸም ነው። እንደዛ ይመስለኛል። አቶ አለማዮስ ወደ ተግባር ለመግባት በምን መንገድ ነው ፈጣን በሆነ መልክ መሄድ የሚገባው? በሚቀጥለው ሳምንት ወይም አስራ አምስት ቀናት ውስጥ ብለው ይላሉ። መልካም ሀሳቦችን ከመሰንዘር ባሻገር ወይ አሁን የተጀመረው ጅምር በጣም መልካም ነው። እኔ እንደሚመስለኝ ማንኛውም አሁን ቅድም አይለሉል እንደተናገረው ማንኛውም እዚህ ሀገር ውስጥ ያለ የተለያየ የእምነት ተቋማትም ውስጥ የሚኖር በተለያየ ኮሚኒቲም ውስጥ የታቀፈም ቢሆን አሁን በምኖርበት በአውስትራሊያ ውስጥ የተፈጠረው ሁኔታ ከዚያ ከልዩነትና ከዲቪዥን ጋር የሚገናኝ ነገር አይደለም። ምክንያቱም ሁሉንም የሚነካ ስለሆነ፣ በአውስትራሊያዊነት አስተሳሰብ ስለሆነ የምናስበው የሁሉም በጎ የሆነ አመለካከት አለ። እኔ እንደሚመስለኝ በቃ ተቆልቶ የተቀመጠ ነገር አለ። ያንን አንስቶ ወደ ጆን እያመክተት ነው ምንድን ነው ሰው በጣም በጣም በዚህ ጉዳይ ላይ እኔ የተለያዩ ሰዎችን ማነጋግሬያለሁ። የተለያዩ የፕሮቴስታንት እምነት ተከታዮች መሪዎችን ማነጋግር ያለው ህዝቡ ሙሉ በሙሉ ለመሳተፍ የሚፈልግ ነው። በኦርቶዶክስ ቤተክርስቲያኖችም አካባቢ እንደዚሁ፣ በእስልምና ሃይማኖት ተከታዮችም፣ በሁሉም ቦታ በኮሚኒቲዎችም፣ ሁሉም ቦታ ሰው ለመሳተፍ ይፈልጋል። ምንድን ነው የሚያስፈልገው? አሁን ቅድም አይለሉ ሜንሽን እንዳደረገው ይህንን ኦርጋናይዝድ የሚያደርግ ቶሎ ፎርም አድርጎ የሆነ ኮሚቴ ፎርም አድርጎ ከተለያየ ግሩፕ ውስጥ ያንን መስራት ወደሚቻልበት ሁኔታ መለወጥ ነው። ያንን ደግሞ ለማድረግ ምንም ብዙ ጊዜ የሚፈጥር አይመስለኝም፣ ችግር የሚፈጥርም አይመስልም። ምክንያቱም በየስራቸው ያለውን እነሱ ራሳቸው ማኔጅ ማድረግ ይችላሉ። ከዚያ በኋላ ማኔጅ የተደረገውን ኦርጋናይዝድ ማድረግ ብቻ ነው እና ብዙ ጊዜ የሚወስድ አይደለም። ከዚያ በኋላ ቀጣይነቱን ደግሞ ለወደፊቱ እነዚሁ ሰዎች ተሰክተስኩል ከሆኑ ለሚቀጥለውን ጊዜ በዚሁ አይነት ሁኔታ ለመቀጠል ያመቻል የሚል እምነት አለኝ። ከአዲስ ከስክራች ከባዶ ከመጀመር ማለት ነው። መልካም አድማጮቻችን የዛሬው ከማህበረሰብ ለማህበረሰብ ዝግጅታችን ላይ መወያያ አጀንዳችን የነበረው በአውስትራሊያ ውስጥ እየደረሰ ያለውን የደን ቃጠሎዎች ለመታደግ ኢትዮጵያ ማህበረሰብ አባላት ምን አይነት እርዳታዎችን ማድረግ አለባቸው በሚል ነው። የውይይቱ ተሳታፊዎች አቶ ተስፋዬ እንደሻው በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት፣ አቶ ኃይለሉል ገብረስላሴ የአፍሪካ ቲንክ ታንክ ሊቀመንበር እና አቶ አለማየሁ በዛብ የቀድሞው ቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ጸሐፊ ናቸው። ስለ ውይይቱ እናመሰግናለን።